ቻይና ባስተናገደችው የ2015 የዓለም አትሌቲክስ ሻምፒዮና በወንዶቹ ማራቶን ኤርትራ ድል ተጎናጸፈች በመክፈቻው ዕለት የማራቶን ሩጫ ውድድር ሁለተኛው ኢትዮጵያዊ ሦስተኛ የዩጋንዳ አትሌት ሆነዋል በሌላ በኩል የዓለም አቀፉን አትሌቲክስ ፌዴሬሽኖች ማኅበር የሚመሩ አዲስ ፕሬዚደንት ተመርጠዋል በስፍራው ያሉት ፍቅሩ ኪዳኔ የሚሉት የሚሉት አላቸው እነዚህንና ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። ባለፈው ቅዳሜ ቻይና በደማቅ ስነ ስርዓት በተጀመረው እና ለዘጠኝ ቀናት በሚቆየው የዓለም አትሌቲክ ሻምፒዮና ውድድር ምርጥ አትሌቶች ይሳተፋሉ። በመክፈቻው ዕለት የወንዶቹን የማራቶን ሩጫ ውድድር በአስገራሚ ሁኔታ በአንደኝነት ያጠናቀቀው የአስራ ዘጠኝ ዓመቱ ወጣት ኤርትራዊ ግርማይ ገብረ ስላሴ ሆኗል። የመጀመሪያውን የወርቅ ሜዳሊያ አጥልቋል። ሁለት ዜሮ አምስት አርባ አንድ ነው ጊዜው። ሁለተኛው የማነ ጸጋዬ ከኢትዮጵያ ሲሆን፣ ሦስተኛው የዩጋንዳ አትሌት ነው። ኤርትራዊው አትሌት ግርማይ ገብረ ስላሴ አርባ ሁለቱን ኪሎ ሜትር ለማጠናቀቅ ወደ ስታዲየሙ ሲገባ የተመልካቹና የጋዜጠኛው ስሜት ይህን ይመስል ነበር። በቤይጂንጉ የዓለም አትሌቲክ ሻምፒዮና ውድድር በርካታ የኢትዮጵያ አትሌቶች በልዩ ልዩ ርቀት ይሮጣሉ። በሺ አምስት መቶና አምስት ሺህ በሁለቱም የወርቅ ሜዳሊያ የሚጠበቀው በገንዘቤ ዲባባ ነው ነገ በአምስት መቶ ፍጻሜ ውድድር ትሳተፋለች። የሴቶቿ አስር ሺህ ታሪክ ሆኖ አልፏል። ኬንያዊቷ ቪቪያን ቼሮት በአንደኝነት አጠናቃ ወርቁን ወስዳለች። ገለቴ ቡርቃ ከኢትዮጵያ ሁለተኛ። በወንዶቹ ሦስት ሺህ መሰናክል ከአንደኛ እስከ አራተኛ ተከታትለው በመግባት አናስደፍርም ያሉት የኬንያ አትሌቶች ናቸው። በመቶ ሜትሩ ፈጣን ውድድር የወንዶቹን ኡሴን ቦልት ጀስትን ጋትሊንን በዜሮ አንድ ሴኮንድ ቀድሞ ገብቷል። ወርቁንም ወስዷል። በነገራችን ላይ በአንድ የሺህ አምስት መቶ ሜትር የሴቶቹ ውድድር ላይ አምስት የኢትዮጵያ አትሌቶች የተሳተፉ ሲሆን ለሀገራቸው የሮጡት ሁለቱ ብቻ ሲሆኑ ሶስቱ የተወዳደሩት ለተባበረው የአረብ ኤሚሬቶች ለሆላንድና ለስዊድን ነበር። በዚህ ጉዳይ ላይ ወደፊት እንመለስበታለን ብለዋል በስፍራው ያሉት ፍቅሩ ኪዳኔ። ስለ ሀምሳኛው የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ኮንግሬስም ተከታዩን አጋርተውኛል አቶ ፍቅሩ የዓለም አቀፍ አትሌቲክስ ፌዴሬሽን አይ ደብሊው ኤፍ በቤጂንግ ቻይና በአካሄደው ጠቅላላ ጉባኤ አዲስ ፕሬዚዳንትና የስራ አስኪያሽ ኮሚቴ አባሎች መርቷል ድርጅቱን ለአስራ ስድስት አመታት የመሩት የሴኔጋሉ ተወላጅ ላሚን ዲያክ ባለ ነጭ ፀጉር አሞች በጥቁር ፀጉር አሞች ማለትም ሽማግሌዎቹ በወጣቶች ተተክተዋል ብለዋል ለፕሬዚዳንትነት ከተወዳደሩት ሁለት የኦሊምፒክ ሻምፒዮን አትሌቶች እንግሊዙ ሴባስቲያን ኮ የዩክራይኑን ተወላጅ ሰርጄ ቡብካን በመቶ አስራ አምስት ድምፅ ለዘጠና ሁለት በማሸነፍ ተመርጧል። ተሸናፊውም ለምክትል ፕሬዚዳንትነት ተወዳድሮ በአንደኛ ደረጃ ተመርጧል። ለስራ አስኪያጅ ኮሚቴ አባልነት ከተወዳደሩት አስር አፍሪካውያኖች መካከል ናዋል ኤል ሙታዋኪል ከሞሮኮ፣ ፍራንኪ ፌደሪክስ ከናዲያ ሁለቱም የኦሊምፒክ ሻምፒዮኖች ተመርጠዋል። ሦስተኛው በምክትል ፕሬዚዳንትነት የተመረጠው የአፍሪካ አትሌቲክስ ኮንፌዴሬሽን ፕሬዚዳንት በአልቦም ካልካባ ከካሜሩን ነው። በጣም ጭምቷ ወይዘሮ ብስራት ጋሻው ጠና ምንም ዘመቻ ሳታካሄድ መቶ ሁለት ድምፅ አግኝታ በሁለት ድምፅ ጉድለት ሳትመረጥ ብትቀርም ከሌሎቹ አፍሪካኖች የተሻለ ውጥነት አግኝታል። የተወዳዳሪዎቹ ብዛት ለምርጫ ምቹ ስላልሆነና ድምፅ ሰጪ ስለሚከፋፈል አፍሪካ ሳይሳካላት ፈርቷል። በአትሌቲክስ ውድድር ግን ኬንያ፣ ኢትዮጵያን እና ጃማይካ ከእስያ ሀገሮች የተሻሉ ናቸው። ይልቁንም አፍሪካን ያኮራው አራት ሴቶች የፌዴሬሽን ፕሬዚዳንቶች ማስመዝገቧ ነው። እነርሱም የማዳጋስካር ሶማሊያ፣ ማሊና ናሚቢያ ተወላጆች ናቸው። ከእነኚህ ሀገሮች በፊት የሴት አትሌቲክስ ፌዴሬሽን ፕሬዚዳንት የነበራት ኢትዮጵያ ነበር። ፌዴሬሽኑም ትልቅ ኮፕሬት ያሰራው ብሔራዊ ሆቴል የገዛው በወይዘሮ ብስራት ጋሻተና ፕሬዚዳንትነት ወቅት ነው። የቤዚንግ ጉባኤ ያስገነዘበው ደግሞ ውድድሩ ያቆሙ አትሌቶች በስፖርት አድሚኒስትራሲዮን በሰፊው ተከፋይ መሆናቸው፣ የኢትዮጵያ አትሌቶች አትሌቲክስ በሀገራቸው እንዲስፋፋ በልዩ ልዩ መስክ በመሰለፍ እንደሚያገለግሉ ተስቷል። በመጀመሪያ ቻይና የመጣሁት የዛሬ አርባ ሁለት አመት ከኢትዮጵያ አትሌቲክስ ቡድን ጋር የኦሊምፒክ ሻምፒዮኑ ማሞ ወልዴ ማቦይ ነበሩ። ያኔው ቻይና እልም ያለ ኮሚኒስት ነበር። የአሁኑ ደግሞ ቢያንስ ከውጡ ካፒታሊስት ሆነዋል። ቢስክሌቶች በመኪና ተቀይረዋል። የማውሴቱን አረንጓዴ ጥብቆ በብሉጅን ተቀይረዋል። ወጣቱ የሚበላውና የሚጠጣው ልክ እንደ አሜሪካ ነው። ኢንተርኔቱ ግን እንደ ኢትዮጵያ ችግር አለበት። ጉግልና ቻይና አይዋደዱም ይባላል። በእኛ ግን አስተያየት ተደርጎ አትሌቶቹ የሚጠቀሙ ዘንድ ስታዲዮም ውስጥ የዊፊ አገልግሎት ዘርግተዋል። በየሆቴላቸውንም ከሞላ ጎደል ኢንተርኔቱ ይሰራል። ቤጂንግ ሀያ አንድ ሚሊዮን ሕዝብ የሚኖርባት፣ ስድስት ሚሊዮን መኪና፣ ሀያ ሺህ አውቶቡስ፣ ስልሳ ሺህ ታክሲ የሚንቀሳቀስበት፣ በተጨማሪ የመሬት ውስጥ ባቡር ሜትሮ ያለበት አስደናቂ ከተማ ነች። አቶ ፍቅሩ ኪዳኔን አመሰግናለሁ። አሁን ለሀገር ውስጥና የአውሮፓ ፕሪሚየር ሊግ እግር ኳስ ውድድሮች ዜና ከቤይጂንግ በቀጥታ ወደ አዲስ አበባ ወስዳችኋለሁ። ገዛ ንጭ መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛ። አመሰግናለሁ ሰለሞን። ላለፉት ሀያ ቀናት ድሬዳዋ ላይ ሀያ አራት ቡድኖችን ሲያፎካክር የሰነበተው የብሔራዊ ሊግ ትናንት በድሬዳዋ ከተማ ቡድን አሸናፊነት ተጠናቋል። ለፍጻሜ የደረሱት ድሬዳዋ ከተማና ሆሳና ከተማ ሲሆኑ የድሬዳዋ ከተማ ቡድን በፍጻሜው ዘና ብሎ ነው ሆሳና ከተማን ሶስት ለአንድ የረታው። ፈቃዱ ወርቁና ይሁን እንደሻው ለድሬዳዋ ከተማ ሲያስቆጥሩ ሦስተኛው በተከላካይ ስህተት በራሱ ግብ ላይ ነው የተቆጠረው። ዱላ ሙላቱ ለሆሳና ከተማ አስቆጥሯል። ብቸኛ የሴት አሰልጣኝ በሆነችው መሰረት ማኔ ለዋንጫ የበቃው ድሬዳዋ ከተማ አምሳ ሺ ብር ሽልማት ሲያገኝ ሆሳና ከተማና ሀላባ ከተማ አርባ እና ሰላሳ ሺ ብር አግኝተዋል። የድሬዳዎቹ በላይ አባይነህ በስድስት ጎል ኮከብ ጎል አግቢ ይሁን እንደሻው ደግሞ ኮከብ ተጫዋች ሆነው ተመርጠዋል። የኮከብ አሰልጣኝነቱን ማዕረግና ሽልማት ያገኘችው የወንዶች ቡድንን በማሰልጠን ብቸኛ እንስት አሰልጣኝ የሆነችው መሰረት ማኔ ናት። በደረጃ በተደረገው ጨዋታ ሀላባ ከተማ ጅማ አባ ቡናን በመለያ አመት አራት ለሁለት አሸንፏል። ብቸኛዋ የሴት አሰልጣኝ የድሬዳዋ ከተማም ቡድን ለዋንጫ ማብቃቷና ወደ ፕሪሚየር ሊጉም እንዲገባ ማስቻሏ የውድድሩ ልዩ ክስተት መሆኗ በሰፊው ተዘግቧል። አንደኛና ሁለተኛ ሆነው ያለፉት ድሬዳዋ ከነማ እና ሆሳና ከነማ በቀጣዩ አመት ፕሪሚየር ሊጉን ይቀላቀላሉ። ወደ አውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ላይ ያሉትን ውድድሮች ስንመለከት በእንግሊዝ ፕሪሚየር ሊግ ሶስተኛ ሳምንት ላይ ደርሷል። ያምናው ፕሪሚየር ሊጉ ሻምፒዮን ቼልሲ ዌስት ብሮም አልቢዮንን ሶስት ለሁለት አሸንፏል። ከባርሴሎና በግዢ ወደ ቼልሲ የተዛወረው ፔድሮ በሀያኛው ደቂቃ ዲያጎ ኮስታ ደግሞ ሁለተኛውን አክሎ ለረፍት የወጡት ሁለት ለአንድ ነበር። ለቼልሲ የማሸነፊያውን ሶስተኛ ጎል ሴዛር አግብተዋል። ከቼልሲ በጀን ተከላካይ የሆነው ጆን ቴሪ በሁለት ቢጫ ከሜዳ መባረሩ ቼልሲ የመጨረሻዎቹን ሀያ አምስት ደቂቃ በጎዶሎ በአስር ተጫዋቾች መጨረስ ተገድዷል። ማንቸስተር ሲቲ ኤቨርተንን በሜዳውና በደጋፊው ፊት ሁለት ለባዶ አሸንፎታል። ሌሎች ሶስት ጨዋታዎችም በአቻ ውጤት ነጥብ ተጋርተው የወጡ ሲሆን ዛሬ ከምሽቱ ከአራት ሰዓት በኋላ የሚካሄደው የአርሴናል እና ሊቨርፑል ፍልሚያ በጉጉት እንዲጠበቅ ሆነዋል። በሦስተኛው ሳምንት ጨዋታ ሁሉንም አሸልፎ ሙሉ ዘጠኝ ነጥብ የያዘው ማንቸስተር ሲቲ ፕሪሚየር ሊጉን መምራት ጀምሯል። ሌስተር ሲቲ እና ማንቸስተር ዩናይትድ በእኩል ሰባት ነጥብ ማንቸስተር ሲቲን የሚከተሉ ቡድኖች ሆነዋል። የስፔን ላ ሊጋ ባለፈው አርብ ሲጀመር አትሌቲኮ ማድሪድ አዲስ ገቢውን ላስ ፓልማስን አንድ ለባዶ ባርሴሎናም አትሌቲኮ ቢልባኦን በተመሳሳይ አንድ ለባዶ አሸንፈዋል። ሪያል ማድሪድ ከስፖርቲንግ ሊሆን፣ ሌቫንቴ ከሴልታ ቪጎ ያለ ግባዶ ለባዶ ሲለያዩ፣ ሌሎች ሶስት ጨዋታዎችም በአንዳቻ ውጤት ተጠናቀዋል። ይኸው ነው በእኔ በኩል ያለው ሰለሞን። እኔም አመሰግናለሁ። ገዛይን ከአዲስ አበባ በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደላ